ተቃውሟቸውን በዋሽንግተን ዲሲ በካፒታል ህንፃ አደባባይ አካባቢ ቁጭ በማለት የገለጹት ሲሆን በሀገሪቱ ግልጽ ምርጫ፣ በእነሱ አነጋገር ከኮርፖሬት ጋር ባልና ሚስት ያልሆነ ፖለቲካ ሊኖረን ይገባል እያሉ ስለ ዲሞክራሲ ጮኸዋል። የተቃውሞው ትኩረት በመካሄድ ላይ ያለውን ፖለቲካዊ የምርጫ ሂደት የሚተች ነው። እንደውም ፖለቲካው የአሜሪካንን የዲሞክራሲ ባህል ከጊዜ ወደ ጊዜ እየተጻረረ ነው ይላሉ ተቃዋሚዎቹ። በህግና መርሆቹ ላይ እዛው ዩናይትድ ስቴትስ ውስጥ የተማሩት ዶክተር ኑሮ በጣሶ ደደፎ ሰላማዊ ሰልፉ ህጋዊ መሰረት እንዳለው ገልጸው የተቃዋሚዎቹንም ትኩረት አብራርተዋል። በተቃውሞ ምንድን ነው እንግዲህ ትኩረቱ አሜሪካ ውስጥ ያለው እውነተኛ ዲሞክራሲ በተለይ በምርጫ የሚደረገው የህዝብ ፍላጎት የሚያንጸባርቁ ግለሰቦች የሚመረጡበት ሳይሆን እውነተኛ ምርጫ እየቀራ ነው። የሚመረጡ ግለሰቦች የህዝብን ጥቅም ማስጠበቅ ሳይሆን እነኚህ ስፔሻል ኢንትረስት የሚባሉ ለምርጫው ብዙ ገንዘብ ያወጡ ተቋማት፣ ድርጅቶች ከፍተኛ የሆነ ተጽዕኖ ስለሚያደርጉ እውነተኛው ዲሞክራሲ እየቀራ ነው። እነዚህ የዲሞክራሲ ንቅናቄ ብለው ራሳቸውን የሚጠሩት ሰልፈኞች ለሀገራቸው የህዝብ ተወካዮች ምክር ቤትም ሊያተኩርባቸው ይገባል ያሉትን ሀሳብ በመፈክራቸው አሰምተው ነበር። ገንዘብ ከፖለቲካ ይውጣ፣ ድምፆች ይከበሩ፣ ሁሉም አሜሪካዊ እኩል ነው ካሉ በኋላ አንድ ድምፅ ለአንድ ሰው የሚለውን መፈክር እንዲህ ነበር ያሰሙት። ለመሆኑ ሰልፈኞቹ ለምን ኮርፖሬት ላይ አተኮሩ? ዶክተር ኖሮ በዳሶ ደደፎ ለዚህም መልስ አላቸው። በዚህ ላይ እንደምታወቀው እንግዲህ አሜሪካ ውስጥ ብዙ ኮርፖሬሽኖች ገንዘባቸውን እንደፈልጉ ፔንድ ያደርጋሉ። ይሄ መቀየር አለበት ነው ምሉት። እንግዲህ እንደሰማሁት፣ እንደምታወቀው እዚህ አሜሪካ ውስጥ ከዚህ በፊት ይሄ ካምፔን ሬጉሌሽን የሚባል ነበር። ይሄ ማለትም ለምርጫ የሚወጣው ገንዘብ መወሰን አለበት ኮርፖሬሽኖች ወይም ድርጅቶች የሚባሉ የማህበራዊ ድርጅት ሊሆን ይችላል፣ ሌላውም አይነት ድርጅቶች ለዚህ የሚያወጡ ገንዘብ ልሚት ያስፈልጋል የሚል ክርክር ነበር። ሀብታሞቹ ገንዘብ ካላቸው ለምርጫው ማስፈጸሚያ ቢያወጡ ችግሩ ምንድን ነው? በዚህ ምርጫ ውስጥ የሆነ ገንዘብ ያፈልሳሉ ማለት ነው። ይሄ ማለት እነሱ የሚፈልጉት ሰው እንድመረጥ ያደርጋሉ ማለት ነው። ፐርፔሱ ይህን የሚያደርጉት ዝም ብሎ አይደለም። እነሱ የሚፈልጉት ሰው ከተመረጠ ስኔቶች ውስጥ ሊሆን ይችላል፣ ወይም ፕሬዝዳንት ሊሆን ይችላል ማለት ነው። ከዛም በኋላ የሚወጡ ህጎች አሉ። በሚወጡ ህጎች ውስጥ የእነኚህ ኮርፖሬሽን ጥቅም በሚያስጠብቅ ሁኔታ የተለያዩ ሕጎች ያወጣሉ ወይም የእነሱን ጥቅም የሚጎዳ ሕግ እንዳይወጣ ያደርጋል ማለት ነው። በወግ አጥባቂዎቹ ሪፐብሊካንና በዲሞክራቶቹ መካከል በሚደረገው ምርጫ የዓለምን ዓይንና ጆሮ በመሳብ ላይ ባለበት በአሁኑ ጊዜ ሕዝቡ ሌላ ተጓዳኝ ጥያቄ ማስነሳቱ በብዙ ሀብታሞች አልተወደደም። ሲኤንኤንን ጨምሮ በኮርፖሬት የሚተዳደሩት ለሀገር ውስጥና ለውጭ የሚያሰራጩ የመገናኛ ብዙኃን ስለዚህ ተቃውሞ አድበስብሰው ከማለፍ ውጭ ያሉት ነገር የለም። አንዳንድ ታዛቢዎች ደግሞ ልዕለ ኃያሊቷ አሜሪካ ከአፍሪካ ወዳጅ ሀገሮቿ ጥሩ ልምድ እየቀሰመች ነው ሲሉ በሽሙጥ ተናግረዋል። ለዶቼ ቨለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።